በኬንያ ዳዳብ ስደተኞች መጠለያ ውስጥ የሚኖሩ ስደተኞች በኬንያ በተለያዩ ቦታዎች የሽብር ጥቃት ሲፈጸም ስደተኛውም ላይ እንግልት እንደሚደርስበት ማየታቸውን ወይም መታዘባቸውን ይናገራሉ። ስደተኞቹ የኬንያ መንግስት ዳዳብን ለመዝጋት ያስተላለፉን ውሳኔ እንዲያጤነውም ጠይቀዋል። ገልሞ ዳዊት ዝርዝሩን ይዟል። ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ጊዜያት በሀገሪቱ የተለያዩ ቦታዎች የሸብር ጥቃት ሲፈጸም ከጉዳዩ ጋር ግንኙነት የሌላቸው ስደተኞች ለእንግልቶች ይዳረጋሉ ሲሉ ቅሬታቸውን አሰምተዋል። የመንግስት የጸጥታ ኃይሎች ጥቃት አድርሰዋል የተባሉትን ሰዎች ለመያዝ በአካባቢው የሚያደርጉት እንቅስቃሴም ስለ ጥቃቶቹ የማያውቀውን አብዛኛውን ስደተኛ ለብዙ ችግር ዳርጎታል ይላሉ። አቶ አለማየሁ ሆርዶፋ ከ2006 ጀምረው የደዳብ ነዋሪ ናቸው። በዛ ሰዓት ለምሳሌ ችግር በናይሮቢ ወይ በተለያየ ቦታ ተፈጥሮ እዚህ ካምፕ የተፈጠሩትን ያየናቸውን ጉዳይ የመጀመሪያው ሰዓትን ላፊ ያመጣሉ። ከዛ የተለያየ የፖሊስ ኃይል የወታደሮች ጄሻ ኃይሎች ወደ ካምፕ ውስጥ ወደ ስደተኞች ይመጣሉ። ስደተኞችን የማንገላታት ብዙ ተጽዕኖ በስደተኞች ላይ የማድረስ ስራዎች ይሰራሉ። አንደኛ ሰዓት ላፊ ከሰዓት ካለፍ ሌሊት የሚደርስብ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ እና በስደተኛው ላይ ብዙ ተጽዕኖ አለ። ከዚህ ከካምብ ውስጥ እንኳን ከአንዱ ስፍራ ወደ አንዱ ስፍራ የመንቀሳቀስ ሁኔታ በጣም አስቸጋሪ ሁኔታ ነው። ያለ አቶ አለማየሁ አክለው ደዳብ እንደ ጸጥታ ስጋት መፈረጁ በካምቡ የሚኖሩ ስደተኞች ድጋፍ እንዳያገኙ ከልክለዋል ይላሉ ካምቦ ውስጥ የሚያገለግሉ የተለያዩ ኤጀንሲዎች በጸጥታ ጉድለት እየሸሹ አገልግሎት የምናጣበት ጉዳይ አለ። ምክንያቱም ከጸጥታ የተነሳ ሶስተኛ የተለያየ የትምህርት እድል ውጭ እድል ስኮላርሽፕ፣ ሬስተልመንት የውጭ እድል እንዳይሰጡን ኤጀንሲዎች ወደዚህ አይመጡም፣ ኤምባሲዎች ወደዚህ አይመጡም። ለምን? የጸጥታ ጉዳይ አለ። አጠቃላይ መንግስትን ብሎክ ያደርጋል። በመንገዱን ስለሚዘጋ ወደዚህ መጥተው በዚህ አይነት አገልግሎት ስለማይሰጡን በስደተኛ ላይ ብዙ ተጽዕኖ አለው ማለት ነው። የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። እስካሁን በይፋ የተነገረ መረጃ ባይኖርም የኬንያ መንግስት በ2013 የተፈጸመው የወስት ጌት የገበያ ማዕከል የአልሸባብ ጥቃት በደዳብ የስደተኞች መጠለያ እንደተጠነሰሰ፣ በቅርቡ ጥር 15 2019 ዓም የተፈጸመው የናይሮቢው ዱሲት ሆቴል የሽብር ጥቃት አድራሾችም ከደዳብ ጋር ግንኙነት አላቸው ብለዋል መንግስት። ኦመድ ኡመር ከ15 ዓመት በፊት ከጋምቤላ ክልል ወደ ደዳብ ካምፕ የሸሹ የስድስት ልጆች አባት ትውልድ ኢትዮጵያዊ ስደተኛ ናቸው። የድዳብ ስደተኞች በኬንያ ሽብር ጥቃት እንደሌሉበት እንዴት ያውቃሉ ወይ? ብዬ ጠይቂያቸው ነበር። የለም በፍጹም የለም። ምክንያት እኛ እንደኛው እንደ ኢትዮጵያውያን አይተን ሰምተንም አናውቅም። መንግስት እንደዚህ አድርጋቸዋል የሚል ካልሆነ በስተቀር እኛ አለ ብለን የምንገምተው ወይም የምናገረው ነገር አይኖርም። አቶ እመድም እንደ አቶ አለማየሁ ከጸጥታ ጋር የተያያዙ ክስተቶች በካምፑ ነዋሪ ላይ ስለሚያደርሱት ጉዳት ይናገራሉ። አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታሞ ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም። ምክንያቱም በማል የሚደርስብን ነገር አታቅም። ጨለማን ሁለተኛ የሚጠብቅ ሀይል አይኖርም ወይ ወንድሞቻችን ጋር ሄደን ወይ ሞተር ሳይክል ለምንን ካገኘን አብረን በጋር የምንሄድበት ሁኔታዎች ካልሆነ በስተቀር ደፍሮ የሚሄድ ሰው አይኖርም። ምክንያቱም የዛን ያህል ፍራቻ ስላለ ማለት ስለዚህ አንደኛ የታመመ ሰው አጠገብ አስቀምጠህ ለብዙውን ሰዓት በማቆየት ሁለተኛ ራሲ ደግሞ አካባቢን ባለማመን የተነሳ ይጎዳል፣ ሳይኮሎጂካል ስለዚህ ሳይኮሎጂካልም ኢሞሽናልም ከጾታ ጋር የተያዙ ችግሮች አብሮ ይጎዱናል። የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የዳዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። የኬንያ ጠቅላይ ፍርድ ቤት ውሳኔውን ሕገወጥ ነው ብሎ ቢከለክልም መንግስት በካምፖ ያሉ ስደተኞች ወይ ወደ ትውልድ ሀገራቸው መመለስ አሊያም በስደተኝነት መቆየት የሚፈልጉት ወደ ካኩማ ስደተኞች ካምፕ እንዲዛወሩ ሲል ወስነዋል። ነገር ግን በደዳብ መጠለያ ያሉ ስደተኞች ሁለቱንም ውሳኔ የኬንያ መንግስት እንዲያጤን ይጠይቃሉ። ስጋት ያድርበታል። ከእህንን ጭምር ማለት ምክንያቱም እዚህ አካባቢ እንግዲህ ከአስር ዓመት በላይ ኖር ያለሁ አሁን ዛሬ ተነስ ቢለኝ የት ሄዳለሁ? ለመሄድስ ምን አቅማለኝ? ማንስ ያጓጉዘኛል? ማንስ ይረዳኛል? የሚል ስጋቶች አሉ። ለምሳሌ የምትሄድበት አካባቢ አታውቅም። ካምፑ ይዘጋል አይዘጋም በሚል ብዙ ችግሮች ውስጥ ይገባሉ ስደተኞች፣ ከንን ጭምር ማለት ነው። እንደ እኔ ግምት ካምፑ ባይዘጋና ወይንም ለመዝጋት እርምጃ ባይወስድ ይሻላል ብዬ እገምታለሁ በደዳብ ያሉ ስደተኞች ይህም ቢሉም ነገ አርብ ጁን 21 2019 ዓም በቅርቡ የተዘጋው የደዳብ ካምፒዎስ መጠለያ ሰፈር የኬንያው ማዕከላዊ መንግስት መሬቱን ለጋሪሳ ግዛት አስተዳደር ያስረክባል ለአሜሪካ ድምፅ ገልሞ ዳዊት ደዳብ